ሱዳን በኬሚካዊ ጦር መሳሪያ እገዳ ድርጅት ውስጥ ወሳኝ ቁልፍ ሚና ተሰጣት ይላል። በአንዳንድ ተንታኞች ዘንድ ግን የድርጅቱን ተአማንነት ጥያቄ ውስጥ የሚያስገባ ውሳኔ ነው በሚል ነቀፋ ደርሶበታል። የሱዳን መንግስት ራሱ ባለፈው ዓመት ዳርፉር ውስጥ ኬሚካዊ ጦር መሳሪያ ተጠቅሟል በሚል ተከሶ እንደነበርም ይታወሳል። የአሜሪካ ድምጿ ጂል ክሬግ ተጨማሪ ዘገባ አጠናቅራለች። አዲሱ አበባ ያቀርበዋል። ሱዳን በጦር መሳሪያ አስወጋጅ ድርጅት ውስጥ የሥራ አስፈጻሚ ምክር ቤቱን በምክትል ሊቀመንበርነት እንድትመራ የመሰየሟ ነገር ብዙዎችን እያነጋገረ ነው። ለዚህም ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ሱዳን እንደ አውሮፓ አቆጣጠር ባለፈው 2016 ዓ ም ከሐምሌ እስከ ነሐሴ ባለው ጊዜ ዳርፉር ውስጥ ኬሚካዊ ጦር መሣሪያ መጠቀሟንና ሕፃናትን ጨምሮ እስከ 250 ሰዎች መሞታቸውንም ያስረዳል። ባለፈው መስከረም ወር ግን ድርጅቱ ለዚህ ለአምነስቲ ዘገባ አዲስ እንዳልሆነና በቀረቡለት መረጃዎች መሠረትም ጉዳዩን አጣርቶ እንደሚያሳወቅ መግለጡ አይዘነጋም። በዚህ በሱዳን የምክትል ሊቀመንበርነት ስያሜ ላይ ግን ድርጅቱ ማለትም ኬሚካዊ ጦር መሣሪያ አስወጋጅ ድርጅቱ አስተያየት ከመስጠት ተቆጥቧል። ማዲ ክሮውዘር ለንደን ውስጥ የሚገኘው ዌጂንግ ፒስ በሱዳን የሰብአዊ መብት ጥበቃ ድርጅት የኮሚኒኬሽንስ ኃላፊ ናቸው። መብታቸው በሱዳን ለተረገጠ ሰለባዎች አሳፋሪ ነው ሲሉ የሱዳንን መመረጥ በብርቱ ይቃወማሉ። ፍ ስ ፒ ይህ ሁኔታ በቀላሉ ማለፍ ከቻለ የድርጅቱ ዋና ተልእኮውም የሚቃለል ወይም ተአማኒነት የጎደለው ይሆናል። ይልቁንም ማንም ቢሆን በከፍተኛ ስልጣን ላይ ያሉም እንኳን ከሕግ በላይ እንደማይሆኑ ሊጠቀሙበት ይገባል። እናም ስያሜው ትክክል አይደለም ባይነኝ። የሱዳኑ ውጭ ጉዳይ ሚኒስትር ኢብራሂም ጋንዱር በበኩላቸው መንግስታቸው ዳርፉር ላይ ኬሚካል ጦር መሳሪያ መጠቀሙን ያስተባበሉና አምነስቲ ኢንተርናሽናል ያወጣቸው ፎቶዎችም ትክክል እንዳልሆኑ ገልጠዋል። አምነስቲ ባለፈው መስከረም ወር ያወጣው ሪፖርት የተጭበረበረ መሆኑን ዓለም አቀፉ ማኅበረሰብ ያውቃል። ሱዳንም በወቅቱ ተገቢና ሰፊ መልስ ሰጥታበታለች። ሱዳን እንዲያውም ይበልጥ የምትታወቀው ኬሚካዊ ጦር መሳሪያን ባለመጠቀምና የሚጠቀሙትንም በማውገዝ ነው። ጆናታን ሎየብ የመስከረሙን የአምነስቲ ሪፖርት ያዘጋጁ ከፍተኛ የቀውስ አማካሪ ናቸው። የሱዳኑ ውጭ ጉዳይ ሚኒስትር መልሳቸው ትክክል አይደለም ነው የሚሉት ፈጽሞ ሐሰት ነው። ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2016 ጀበል ማራ ላይ ኬሚካዊ ጦር መሳሪያ መጠቀሟን የሚያመለክተው ሪፖርታችን በቃለ ምልልሶችና በሕይወት ከተረፉት ላይም በምናገኘው መረጃ ላይ የተመሠረተ ነው። ሱዳንን የመረጡ የኬሚካል ጦር መሳሪያ ድርጅት የአፍሪካ አባል አገሮች ካሜሩን፣ ጋና፣ ኬንያ፣ ሊቢያ፣ ሞሮኮ፣ ናይጄሪያ፣ ሴኔጋልና ደቡብ አፍሪካ ናቸው። አንድ ኤሪክ ሪቭስ በሃርቫርድ ዩኒቨርስቲ የጤናና የሰብአዊ መብት ጥበቃ ማዕከል ከፍተኛ አማካሪ ናቸው። የሱዳን መመረጥም ሆነ በእነዚህ ሀገሮች መደገፍ በራሱ የእነዚህ ሀገሮች ነጸብራቅ ነው ይላሉ። እነዚህ ሁሉ ሀገሮች የዓለም ወከባ ሰለባዎች መሆናቸውን ያምናሉ። በእነርሱ እይታና አመለካከት ትክክል ናቸው። መልሱና ጉዳዩን መታየት ያለበት ግን ካርቱምን ለዚያ ቦታ በመምረጥ ወይም በዚያ ቦታ በማስቀመጥ አልነበረም። የድርጅቱ ተግባርም የኬሚካል ጦር መሳሪያዎችም ስምምነት ተግባራዊ ማድረግ መሆኑ ተመልክቷል። ያም ኬሚካል ጦር መሳሪያም ማጥፋትና ዳግምም ስራ ላይ እንዳይውል መጠበቅ ማለት ነው።